ግጭቶች ያለምንም ጣልቃ ገብነትና ሁሉን አቀፍ በሆነ ውይይት እንዲፈቱ ሩሲያ እንደምታበረታታ ውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ አስታውቀዋል። በአጭር ጊዜ ውስጥ ከአዲስ አበባ ሞስኮ በየቀኑ የበረራ አገልግሎት እንደሚጀመርም ተነግሯል። ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጫ ጣቢያ ለመገንባትም ሁለቱ ሀገሮች ተስማምተዋል ይላል መለስካቸው አማ በዘገባው። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ በኢትዮጵያ በሚያደርጉት ጉብኝት ዛሬ ከኢትዮጵያው አቻቸው ዶክተር ወርቅነ ገበየው ጋር በሁለትዮሽ ግንኙነታቸው ላይ ተወያይተዋል። ሁለቱ የውጭ ጉዳይ ሚኒስትሮች ከውይይታቸው በኋላ ለጋዜጠኞች በሰጡት መግለጫ በውይይታቸው የዳሰሷቸውን ጉዳዮች አንስተዋል። ዶክተር ወርቅነህ ገበየሁ የሁለቱን አገሮች አያሌ ዓመታት መልካም ግንኙነት በማስታወስ ኢትዮጵያና ሩሲያ ዲፕሎማሲያዊ ግንኙነታቸውን አንድ መቶ ሀያኛ ዓመት በሚያከብሩበትና ኢትዮጵያ የጣሊያ ቅኝ ገዢዎችን አድዋ ላይ ድል የመታችበትን መቶ ሀያ ሁለተኛ ዓመት ስታከብር የሩሲያው የውጭ ጉዳይ ሚኒስትር ለጉብኝት አዲስ አበባ መግባታቸው መልካም አጋጣሚ እንደሚያደርገው ተናግረዋል። በአድዋ ጦርነት ወቅት የሩሲያ ቀይ መስቀል ማህበር ለቀድሞ አባቶቻችን ያደረጉትን እርዳታም የምንዘነጋው አይደለም ብለዋል ዶክተር ወርቅነህ ገበየው። ሁለቱ ወገኖች ዛሬ በጋርዮሽ ግንኙነታቸው ላይ ባደረጉት ውይይትም ካነሱትና ስምምነት ከደረሱባቸው ጉዳዮች አንዳንዶቹን ጠቅሰዋል። ሽ የሩሲያ ፌዴሬሽን ኢትዮጵያ የነበረባትን ዕዳ ስለ ሰረዘልን ከፍ ያለ ምስጋና እናቀርባለን። ይህንን ውለታማ አንዘነጋም። የተሰረዘው ዕጣም ዕዳ መጠን እጅግ ከፍ ያለ ነው። ሌላው አዲስ ነገር ደግሞ በኒውክሌር ኃይል ላይ በጋራ ለመስራት የደረስንበት ውሳኔ ነው። ሌላው መልካም ዜና ሁሉንም ሂደቶች ካከናወንን በኋላ ከአዲስ አበባ ወደ ሞስኮ በየቀኑ የበረራ አገልግሎት እንደሚጀመር ነው። ይህም በሁለቱ አገሮች መካከል ያለውን የኢኮኖሚ የንግድና የህዝብ ለህዝብ ግንኙነቶች እንደሚያጠናክረው የታመነ ነው። የሩሲያው አቻቸው ሰርጌይ ላቭሮቭም ይህኑ ሁለቱ አገሮች በኢትዮጵያ ሊገነቡት አስበውታል ስለተባለው የኒውክሌር ኃይል ማመንጫ ጣቢያ ዘርዘር ያለ መረጃ ሰጥተዋል። የኒክሌር ኃይል ማመንጫውም ለሰላማዊ አገልግሎት ብቻ እንደሚውልም አበክረው ገልጸዋል። በአካባቢ ጉዳዮች ላይ ተዋይተናል። በእኛም የሁለትዮሽ ጉዳዮች ላይ ተነጋግረናል። ለአካባቢ ሰላምና ጸጥታ የሩሲያ ፌዴሬሽንም ምንጊዜም ቢሆን የአንድን ሀገር የወሰን አንድነትና ነጻነትን መሠረት ባደረገ መርህ ይህንንም በማክበር ሁልጊዜም ጠቃሚ ድጋፍ ይሰጣል። ስለሆነም በሁሉም መንገድ አብረን ለመስራት ደስተኞች ነን። ይህ ጉብኝትም ግንኙነቶቻችንን ይበልጥ ያጠናክራል። ሁለቱ ሚኒስትሮች በአካባቢው ሰላምና ጸጥታ ስለተያዙም ጉዳዮች አንስተው በሰፊው መነጋገራቸውን ዶክተር ወርቅነህ ገበየሁ ጠቁመዋል። በአካባቢያዊ ጉዳዮችና በሁለት ሁለቷችንም ሀገሮች ጉዳዮች ላይ ተነጋግረናል። በአሁኑ ጊዜ በሩሲያ ቀደም ሲል በተሰናዳ የኒውክሊየር ኃይል ማብላያ ምርምር ንድፍን መሠረት ያደረገ የማብላያ ማዕከል ኢትዮጵያ ውስጥ ለመገንባት ንግግሮች እየተካሄዱ ናቸው። ይህ ሥራ በፍጥነት እየተከናወነ ነው። ይህ ነው የሚባል መዘግየት የለም። አስፈላጊ የሆኑና ሁለቱ መንግሥታት የሚፈርሟቸው ሰነዶች ከጸደቁ በኋላ ደግሞ ሥራው ይበልጥ እየተፋጠነ ይሄዳል። ሰርጌይ ላቭሮቭ በበኩላቸው ዓለም አቀፍ ዲፕሎማሲያዊ መድረኮችን ይበልጥ ዴሞክራሲያዊ እንዲሆኑ ሁለቱ አገሮች አብረው እንደሚሰሩ ጠቅሰዋል። በተለይም ሁለቱ አገሮች የሚከተሉትን ፖሊሲ ተመሳሳይነት አንስተው ይህን ብለው ነበረ። ሩሲያና ኢትዮጵያ የባህልና የሥልጣኔ ብዝሃነትን የሚቀበሉና የሚያራምዱ አገሮች ናቸው። እንዲሁም በእያንዳንዱ ብሔርና ሕዝብ የራሱን እድል በራሱ እንዲወስን የሚለውን መርህ ሁለቱ አገሮች ይቀበላሉ። ግጭቶችም ያለምንም ጣልቃ ገብነትና ሁሉን አቀፍ በሆነ ውይይት እንዲፈቱ እናበረታታለን። የውጭ ጉዳይ ሚኒስትሮቹ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኢትዮጵያ በዚህ ሳምንት ሴርጌይ ላቭሮቭን ጨምሮ የሦስት አገሮችን የውጭ ጉዳይ ሚኒስትሮች አስተናግዳለች። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ God alava <laughs>